ከፍተኛ ባለሥልጣናትና ታዋቂ ነጋዴዎች ሰሞኑን በቁጥጥር ስር የዋሉት ከረጅም ጊዜ ጥናት በኋላ ነው ሲሉ የፌዴራሉ የሥነ ምግባርና የጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌይማን አስታውቀዋል። ለእርምጃው ፖለቲካዊ ትርጉም የሚሰጡ አካላት ተሳስተዋል ሲሉም ይናገራሉ። በኮሚሽነር አሊ ሱሌማን ቢሮ አጭር ቆይታ ያደረገው ዘጋቢያችን እስክንድር ፍሬው ተከታዩን ልኮልናል። በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታ፣ ምክትላቸው አቶ ገብረ ዋህድ ወልደ ጊዮርጊስና ሌሎች ባለስልጣናት እንደዚሁም ታዋቂ የንግድ ሰዎች በቁጥጥር ስር የዋሉት ሰሞኑን ነው። የኢህአዴግና የመንግስት ከፍተኛ ባለስልጣን የነበሩት አቶ ስዬ አብርሃ ከአስራ ሁለት ዓመታት በፊት በቁጥጥር ስር ከዋሉ በኋላ በዚህ ደረጃ ያሉ ሰዎች በሙስና ተጠርጥረው ሲታሰሩ የአሁኑ የመጀመሪያው መሆኑ ነው። ስልጣናትና ነጋዴዎች ላይ መረጃ ሲያሰባስብ የቆየውና ና ክስም የሚመሰርተው ደግሞ የፌዴራሉ የስነ ምግባርና የጸረ ሙስና ኮሚሽን ነው። ኮሚሽነር አሊ ሱሌይማን ደግሞ ይህንኑ ተቋም በበላይነት ይመራሉ። ኮሚሽኑ የመንግስት ባለስልጣናትን በሙስና ሲከስ የመጀመሪያው እንዳልሆነ አስታውሰዋል። የአሁኑ ክትትልም የረጅም ጊዜ ጥናት የወሰደ መሆኑን አስረድተዋል። የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ ሲቀረጽ ኮሚሽኑም በእቅዱ መሰረት ራሱን መቃኘቱን ጠቁመዋል። እናም በእቅዱ መሰረት የትኩረት መስክ ብሎ የለያቸው የኢኮኖሚና የእንቅስቃሴ ዘርፎች እንደነበሩም ገልጸዋል። ኮሚሽነር አሊ ሱሌማን ይቀጥላሉ። የገቢ ሰብሳቢ ተቋማት ላይ ትኩረት ማድረግ እንደሚገባ የትልልቅ የመሰረት ልማት ግንባታ ውስጥ ኮንትራት አድሚኒስትሬሽን ውስጥ የሚገቡ የመሬት አስተዳደር ጋር ትልልቅ ግዢዎች ጋርና ከፍትህ አስተዳደሩ ጋር ተያይዞ የተለየ ትኩረት ሰጥ ልንቀሳቀስ እንደምንችል አቅደን ስንንቀሳቀስ ቆይተናል። ስለዚህ ከዚያ ጊዜ ጀምሮ ሀሳቡ እና እቅዱ ነበር። ምናልባትም ሁለት ዓመት ሊያልፍ ይችል ይሆናል። ስለዚህ ከዚያን ጊዜ ነው ክትትል ሲደረግ የነበረው። አንዳንድ ወገኖች ምናልባት እርስዎ የሚያዳምጧቸው ይሆናል። በተለያየ አቅጣጫ የሰጡ ያሉ አስተያየቶችን እንዴት ሁለት ዓመት ሲሉ ይጠይቃሉ። በዚህ ደረጃ ያሉ የስራ ኃላፊዎች መጠነኛ እንኳ ችግር ምልክቶች እንኳ ከታዩባቸው ቢያንስ በሀላፊነታቸው ላይ እንዴት ሊቆዩ ቻሉ በቁጥጥር ባይሆኑና ፍርድ ቤት ባይቀርቡ እንኳን ሲሉ ይጠይቃሉ። ለምን ሁለት ዓመት? የእርስዎ ምላሽ ምንድን ነው? እንዲህ አይነቱን እርምጃ ለመውሰድ ህጋዊነትን ማረጋገጥ ጠይቃል። ህጋዊነትን ስታረጋግጥ በቂ መረጃ ያስፈልጋል። በቂ መረጃ ተነስተ ደግሞ ማስረጃዎችን መሰብሰብ ያለብህ ይመስለኛል። ማስረጃ መሰብሰብ ራሱ ትልቅ ነገር ነው። በሀሜት እና በመረጃ ተነስቶ እርምጃ መውሰድ ተገቢነት አለው ብለን አናምነም? ሁለተኛ ሰዎችን ከስልጣን ማንሳትም አስተማሪነት ይኖረዋል ብለን አናምነም? ጥፋት ተፈጽሟል የሚባል ከሆነ ያንን አጣርቶ በትክክል በማስረጃ የሚደገፉ ሆኖ ከተገኘ ለፍርድ ለማቅረብ የሚያስችል በቂ ማስረጃ መኖሩን ስናረጋግጥ እርምጃ መውሰድ ተገቢ ነው። ይህ ለተጠርጣሪዎች ብቻ ሳይሆን ሌላውን በመንግስት ስልጣን ላይ ያለ፣ ግል ንግድ ውስጥ የተሰማራ ባለሀብት በህግ ውጭ የሚከናወን ማንኛውም ተግባር የጊዜ ጉዳይ ካልሆነ መስጠቀር የሚያስጠይቅ መሆኑን ምንጊዜም ቢሆን አትራፊ እንደማይሆን መልእክት ሊያስተላልፍ በሚችል መንገድ መከናወን ተገቢ ነው ብለን እና ያ ጊዜ ሲደርስ ለፍርድ ለማቅረብ። እንግዲህ እንደሚታወቀው የጸረ ሙስና ኮሚሽን ከሳሽ አካል ነው፣ ፈራጅ አካል አይደለም። ለማሰርም በቂ ምክንያት ያስፈልገዋል። ካሰረ በኋላም ደግሞ ፍርድ ቤት አቅረቡ ማስቀጣት የሚያስችል በቂ ማስረጃዎች ያስፈልግታል። ስለዚህ እነዚህ ሁሉ ማሟላት ይገባል። እነዚህን ስታሟላ ደግሞ ተነጻጻሪ መብቶች አሉ። ደግሞ የዜጎች ሰብአዊ መብት ሙስናን ስንዋጋ ትልቁን መብት መጣስና ረግጠህ ሙስናን መዋጋት ከጥቅሙ ይልቅ ጉዳቱ ያመዝናል። ምንጊዜም ቢሆን ሙስናን ተዋጋ። በዚያ ሙስና ውጊያ ላይ ግን ንጹሃን እንዳይጎዱ፣ አንድም ንጹህ እንዳይጎዳ፣ በተቻለ መጠን አቅም በፈቀደ መጠን ጥንቃቄ ማድረግ አለም። ስለዚህ በቂ ዝግጅት ያስፈልጋል። በዚያ ምክንያት ነው መንግስት ውስጥ ሆነው መንግስት ላይ ክትትል ማድረግ ሙስናን በተመለከተ ማለት ነው፣ ምን ያህል ያስኬዳል? አቶ አሊ የጸረ ሙስና ትግል ውጤታማ እንዲሆን ከተፈለገ በመጀመሪያ መንግስት የፖለቲካ ቁርጠኝነት ያስፈልገዋል። በመሰረቱ በስልጣን ላይ ያለ መንግስት ሙስናን እንዲዋጋ ኃላፊነትን የሚጣልበት የመደብካቸው ወይም የሾምካቸው ኃላፊዎች ሙሰኞች ናቸው አይደሉም ተብሎ የሚገመገመው የሚዋጋው ዋጋት የሚጠበቅበት ነው። ስለዚህ ኢንስትሩመንቱ በእጁ ሊገባ ይገባል ብለን እናምናለን። ፐርሰናሊ ያምናለሁ። አንዳንድ ሀገሮች ከዚያ በተለየ መልክ እንዲደራጅ ይፈልጋል። ነገር ግን ውጤታማ የሚባሉ ሀገሮች ለምሳሌ እንደ ሆንግ ኮንግ የሆንግ ኮንግ የጸረ ሙስና ኮሚሽን በቺፍ ገቨርነሩ ስር ነው ያለው። የሲንጋፑር በጠቅላይ ሚኒስትሩ ስር ነው ያለው። ስለዚህ አደረጃጀቱ በመንግስት ስር ነው አይደለም የሚለው ነገር ትልቁ ነገር በየትኛውም መንገድ ቢሆን የፖለቲካ ቁርጠኝነት ከሌለ ውጤታማ ሆነ። ስለዚህ የፖለቲካ ቁርጠኝነት የመኖር ጥያቄ ነው። ያ በምን ይገለጻል? የኮሚሽኑን ኢንዲፔንደንስ በማክበር ለኮሚሽኑ በቂ በጀትና ሀይል በመደብ ከሁሉም በላይ ደግሞ የኮሚሽኑን ኢንዲፐንደንስ ማክበር ነው። ስለዚህ በመንግስት ስር ሆኖ መንግስትን መዋጋት ተደርጎ መወሰድ የለበት ያ መንግስት ሙስና ለመዋጋት ቁርጠኛ ላማ ያለው መሆን አለበት። ከፖለቲካ አቋሙ ወይም ደግሞ ከአመራሩ በተለይም የመጨረሻውን የመሪነት ሚና ከሚጫወተው የፖለቲካ ሄድ ባህሪና አመለካከት ጋር የሚወሰን ይሆናል። ኢህአዴግ ውስጥ ባሉ አባል ፓርቲዎች መካከል ወይም በግለሰብ ፖለቲከኞች መካከል የተፈጠረ ሽኩቻ ውጤት ሊሆን ይችላል ሲሉ ይናገራሉ። በዚህ ላይ ምንድን ነው አስተያየተው? ተርሶ ተሳስተዋል። የፖለቲካው ጋር ግንኙነት የለውም። ይህ ጉዳይ ደግሞ በፍርድ ቤት ቀርቦ ሲታይ ማስረጃዎች ግልጽ የሚሆኑና አሁንም እየታዩ ያሉ ስለሆነ በየትኛውም ዓለም የፖለቲካ ሰዎች ሲታሰሩ፣ የፖለቲካ ባለስልጣኖች ሲታሰሩ ሊን አይነት ጥያቄዎች መነሳት አዲስ ነገር ስላልሆነ ምንም ማድረግ አይቻልም። ነገር ግን መግለጽ የሚገባው ይሄ ምንም ከፖለቲካ ጋር የተገናኘ ነገር የለውም ወደፊት በፍርድ ሂደት ላይ የሚታይ ነው። የመጨረሻ ጥያቄ አድርገው አንዲፍቀዱልኝ እና አንዳንድ ሰዎች አሁንም ለምሳሌ ዛሬ ጠዋት ከአንድ የተቃዋሚ ፓርቲ መሪ ጋር ቃለ መጠየቅ ነበረኝ ከኢንጂነር ኃይሉ ሻውን ጋር እና ኮሚሽኑ የሰራው ስራ በእውነተኛ ነገር ላይ የተመሰረተ መሆኑን ምናምነው ቀጣይነት ሲኖረው ነው ሌሎቹም በዚህ መንገድ ክትትል ሲደረግባቸውእና ና ለፍርድ ሲቀርቡ ነው ብለዋል። ምን ይላሉ በዚህ ላይ ይህን ተቃዋሚዎች አሉትም አላሉትም ከማለታቸው ፊት ይሄ የአንድ ቀን ስራ አይደለም የዘመቻ ስራ አለ። ፕሮሰስ ነው። በጣም አመሰግናለሁ። ሰሞኑን በቁጥጥር ስር የዋሉት ከፍተኛ ባለስልጣናትና ነጋዴዎች የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው ይታወሳል። ጉዳያቸው እየታየ ያለው በሶስት መዝገቦች ሲሆን በተለይ በመጀመሪያዎቹ ሁለት መዝገቦች የተካተቱት አስራ ዘጠኝ ሰዎች ከአስራ አራት ቀናት በኋላ እንዲቀርቡ ታዟል። ምክንያቱ ደግሞ የፌዴራሉ የስነ ምግባርና የጸረ ሙስና ኮሚሽን መርማሪዎች ተጨማሪ መረጃዎችን ለማሰባሰብ ጊዜ እንደሚያስፈልጋቸው መግለጻቸው ነው። ኮሚሽነሩ አሊ ሱሌይማን በተጣበበ ጊዜያቸው መሀል ይህንን ቃለ ምልልስ ለማድረግ በመፍቀዳቸው በማመስገን ልሰናበት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ